የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል ተነጎዳ ሲያልቅ ህዝብ ያየዋል። ሰርቼም አልቆም ህዝብም አይቶ ቢሆን ልንደ መሻሻል ነበረበት። እኔ አረካም በነገሩ ግን፣ ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል። ከጥቂት ወራት በፊት ዋሽንግተን ዲሲ ላይ የክብር ቀን ተከብሮለታል። ድንቅ ኮሪዮግራፈር፣ የመድረክ ተዋናይ፣ አዘጋጅና ዳንሰኛም ጭምር ነው። ስለ ሙያውና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈ የኪነ ጥበብ ሰውም ነው። ት ብዙ ሰዎች ሪኮግናይዝ የሆኑበትን መድረክ አይቻለውኝ። እንግዲህ ታዴን ልዩ የሚያደረገው ነገር ያን ዝግጅት ሁሉ ያደመቀው እኔ የሚታይ የሚያደረገው የታደሰ ተፈጥሮ ነው። አንደኛ ለጥበብ ተፈጥሮ ለጥበብ የኖረ ነው። ሁለተኛ ለእውነት የቆመ ሰው ነው። ሶስተኛ የፍቅር ሰው ነው። ብዙ ሰዎች ጋር ሲነገር እንደሰማኸው ሁሉንም በእኩልነት የሚያይ ነው። ሲያሰራ ከሌ ከስል የማይል ሰው እና በጣም ልዩ የሆነ ተፈጥሮ ያለው ነው። ምንድነው ምሉ በኩል ይሄ የሚባል ነገር አለ እና አሟልቶ የሰጠው ሰው ነው በቃ ከዋሽንግተኑ የታደሰ ወርቆ የክብር ቀና አዘጋጆች አንዱ የኪነ ጥበብ ባለሙያው ዓለማየሁ ገብረ ሕይወት ነው። ሥነ ሥርዓቱን ተከትሎ ከአራቱ የሙያ አጋሮቹ ጋር በተካሄደ ውይይት ታደሰን በገለጸበት ነበር ይህን ያለው። አሁን በቀጥታ ከታደሰ ጋር ወደሚኖረን ቆይታ ታደሰ ወርቁ ሁለገብ የጥበብ ሰው፣ ዛሬ በአድማጮችም ጠያቂነት ለመጀመሪያ ጊዜ ነው የተሳካልን። እንኳን ወደ አሜሪካ ድምጽ ብቅ አልክ። በስልኩ መስኮት አሜን አሜን አሜን በጣም ነው የማመሰግነው አሉላ ታንኪዩ ነጌታ። ከሩቅ ከጃፓን የደረሰ አድማጭ አስተያየት ጨምሮ ብዙዎች ያንተን ስራና ታሪክ እንድናጋራቸው ጠይቀውናል። በቅርቡ በዚህ በዋሽንግተን ዲሲ የተካሄደው ለአንተ ክብር እውቅና የሰጠ መድረክ ነው መነሻችን። ዛሬ የጥበብ ስራዎችህንና ህይወትህን መልከት የሚያደርጉ ጭብጦች ቃኘት እናደርጋለን። በቀደመ ቃለ ምልልስ የተሰጡ አስተያየቶችንም አለፍ አለፍ እያልኩ አሰምሃለሁ። አስተያየቶቹን ተንተርሰን አንዳንድ ነጥቦችን እናነሳሳለን። በኪነ ጥበብ ዓለም የሰራሃቸውን ስራዎች የሚያውቁ ሰዎች በአንድ ድምጽ ነው የሚናገሩት። ከዚህ ቀደም ባደረግናቸው ምልልሶች፣ ይልቁንም ስለአንተ ተብሎ በተዘጋጀው ክብረ በዓል ላይ ብዙዎቹ ምስክርነታቸውን ሰጥተዋል። በጣም የተለየ ድምፅ ነው የሰማሁት። ብዙዎች በስራ አለም የተሳካላቸው የሆኑና ስለ ስራቸው ይነገራል ወይ፣ መልካም ሰዎች የሆኑና ስለ መልካም ምግባራቸው ይነገራል። እንዲህ ሁለቱም የተጣጣመለት የሰመረለት ሲሆን የተለየ ነውና በዛ ክላንተ ተብሎ በተዘጋጀ ስነ ስርዓት ላይ ያየኸው ከዚህ ቀደም ያሰራሃቸውን ስራዎች የኪነ ጥበብ ባለሙያ አጋሮች በመድረኩ ላን ተመልሰው ተጫውተዋል። ምን ተሰማ? ቆየት ብሏል ዝግጅቱ፣ ከተከናወነ እንደው መለስ ብለህ ብታስታውስ። የሚገርመው እንኳን ስራውን አስታውሰው ሲያሳዩኝ ቀርቶ ገና እነሱን ሳይ ውስጤ ተረበሸ በጣም መልካቸውን ሳይ በጣም በጣም ተረበሸ። አንዳንዶቹ በጣም ወጣት ነበሩ። በዛ ጊዜ የነበራቸው የስራ ፍቅር የነበራቸው ጉጉት እና ያን ያን ሳስታውስ በቃ መቆጣጠር አቃተኝ ራሴ ነው። ትርኢቱን መልሰው ሲያሳዩኝ አንዳንድ ነገር ትዝ እያለኝም በጣም ከፍተኛ የሆነ ስሜት ውስጥ ገብቼ ነበር በዛ ቀን ያሳለፍኩት። ታደሰ ታዲያ በዚያ መድረክ የነበረውን ላየ ሰው፣ ምናልባትም ከዚያ ቀደም ሙያም በግል ምግባርህንም ለማያውቅ ሰው ወሬውን ብቻ ቢሰማ የተጋነነ አድርጎ ሊወስደው የሚችል በእርግጥ የተለየ ቀን ነው የተመለከትኩት። ያን ዘመን ያሳለፋችሁትን የስራም የህይወትም ሁኔታ ለማያውቅ ሰው እንግዳ ይመስላልና፣ እስኪ በዛ መድረክ የተከናወኑትን ዝግጅቶች መነሻ አድርገን አንዳንድ የሙያ አጋሮች ከተናገሯቸው አስተያየቶችን ተንተርሰን አንዳንድ ነጥቦችን እናነሳሳለን። ከአራቱ በቅርበት የሚያውቁ የሙያ አጋሮች እንግዶቻችን አንዱ ታማኝ በየነ የተናገረውን ላስቀድምና ወጋችን እንቀጥላለን። በኢትዮጵያ ኪነ ጥበብ የመድረክ እንቅስቃሴ እንዴት ተጀምሮ እንዴት አደገ ከየት ተነሳ በስንት አመተ ምህረት ማን ጀመረው መነሻው ምን ነበር የሚለውን ጥናት አካሄድን ብለው እስካሁን ድረስ በአደባባይ የገለጹ ያሳዩ ሰዎች አይቻላል ይሄ በመሆኑ በኪነ ጥበቡ ህይወት ውስጥ ትልቅ ጥፋት ተፈጽሟል ብዬ አምናለሁ ተመዝግቦ የተቀመጠ መረጃ አለመኖሩ እንደ ታደሰ ያሉ የሰሩትን ስራ ለማይናገሩ ሰዎች ጥፋት ተሰርቷል ነው የሚለው ታማኝ። ምን ትላለህ ታደሰ? ይሄ እውነት ነው። በእኔ ብቻ ሳይሆን ከእኔ ቀደም የነበሩ እጅግ በጣም ማከብረው እጅግ በጣም ብዙ ስራ የሰራ ለኢትዮጵያ የባህል ክፍል አቶ አውላቸው፣ እኔ እንኳን ጋሽ አውላቸው የምለው እሱን የመሰለ ሰው አንድም ቀን በየትኛውም መድረክ ላይ ስሙ ሲጠራ አላውቅም፣ አልሰማም። ይሄ ያሳፍራል። በጣም በጣም ትልቅ ሰው ነው። ቴክኖሎጂ ባልነበረበት ሰዓት በከብት ተጭኖ እየተጓዘ በቴፕ ቀርጾ አምጥቶ በፎቶግራፍ ምስላቸውን ቀርጾ ያኔ ቪዲዮ የለም፣ ምን የለም። እንደዛ አድርጎ አምጥቶ ያንን ሁሉ ስራ ሰርቶ ለዚህ ያበቃ እኛን ሁሉ የፈጠረ ሰው ነው። ግን ቦታም ምንም ስሙም ሜሽን ተደርጎ አቅምና ያ ያ ያሳዝነኛል። የእኔስ አሁን የቅርብ ጊዜ ነው እና እንጃ ስሜታዊ ሆንኩ። ታማኝ ካንተ የሚጋራ ይመስላል። ታደሰ አሁን የነሳቸውን ለሳቸው ያለህን ክብር ገልጦ ከዚያ የተረከበው ይላል። እስኪ አሁንም ታማኝን መልሰን እንስማና ሌሎች የሙያ አጋሮች የሚያሉትን አለፍ አለፍ እያልን እንሰማለን። በአሁኑ አጠራር ይሄ ብሔር ብሔረሰቦች የተባለ ወይ አደባባዊ የሚጠበቀው ከየት ጀመረ? ማ ጀመረው? እንዴት ከቦታቸው ከዛ ከዋናው ቦታ ላይ እንዴት ተነስቶ ለሀገር አቀፍ መድረክ ለአለም አቀፍ መድረክ በቃ የሚለውን ለአጥኚዎች ለወደፊቱ እንደ ቤት ስራ ልተወው እና ታደሰ ደጋግሞ የሚያነሳቸው ለዚህ ሙያ ግንባር ቀደሙና ዋናው ብሎ የሚያነሳቸው አውላቸው ደጀኔ ከእሳቸው የተረከበውና ደግሞ ጫፍ ወደ ላይ ያወጣው እሱ ነው። ስራቸው እና ህይወታቸው ለዚህ ትውልድ ያልደረሰ በሚል በቁጭት የምታነሳቸው ከእሳቸው ተረክበህ አንተ የሚቀጥለው ደረጃ የወሰድከው አንተ መሆንህን ይመሰክራል። ታማኝ ጥናት ይደረግም ሲል ይገፋፋል። እኔ መቼም በእውነት ጋሻ ውላቸው የሰራው ስራ በዓለም ላይ ለዞርንባቸው ያሳየናቸው ትርኢቶች እንዲሁም ለጥቁር ህዝቦች በዓል የእሱ ስራዎች እንዴት እንድትንጸባረቁ በተለያየ አለም ላይ በዓላት ሲከበሩ እየተጋበዝን የሰራ ናቸው። የእሱ ነው፣ ለረጅም ጊዜ ይዞት የቆየው የእሱ ስራ ነው እና እኛንም አሳደገን ብዬ የምለው እሱ ብቻ አይደለም። እሱ ስለፈጠረን እዛ ቦታ ስላደረሰን፣ በየሀገሩ ስንሄድ የተለያየ ዝግጅቶች እናያለን። ያ ዝግጅት የእኛንም አይምሮ አብስሎታል። የምልህ ለሙያው ብቁ እንድንሆን ረድቶናል። የመጨረሻውን ባንሆን እንደው የምልህ ሀሳብ እንዲሰጠን፣ እንዴት እንደምንሰራ ምን ብንሰራ ጥሩ ውጤት እንደሚመጣ እንደ የተለያዩ ነገሮችን ሰጥቶናል እና ጋሻውላቸው ከባድ ከባድ ከባድ በጣም በትልቁ መከበር የሚገባው ሰው ነው። ይሄ እውነት ነው። አሁን ታማኝ ያለውን ስትነግረኝ በጣም እውነት ነው፣ እውነት ነው እና ደግሞም የለም እንጂ አሁንም እኮ የለም እና ዝም ብሎ ያለ ነገር ነው እና ለጋሻ ውላቸው ምስጋናና ክብር ይሁን እላለሁ። ታደሰ በዚህ በቀደም ብዬ በጠቀስኩት ውይይት ላይ አራት የሙያ ህጋሮችን ደጋግሚ አንስቻለሁ። እውቋ ሁለገባዋ የኪነ ጥበብ ሰው አለም ፀሐይ ወዳጆ፣ ሌላው የስነ ጽሁፍና የመድረክ ሰው አለማየሁ ገብረ ህይወት በህዝብ ለህዝብም ጭምር ከአንተ ጋር የሰራውን አቶ ኤልያስ አረጋ በውይይቱ እየበኩላቸውን አንስተዋል። እስኪ በአለም ፀሀይና በአለማየሁ በተለይ ስራህን አስመልክቶ የተነገሩትን እናስቀድምና አሁንም ወጋችን እንቀጥላለን። የተለያዩ የሙያ ኃላፊነትና ብቃቱን በምመለከትበት ሰዓት ቀደም ሲል ካሉት ትንሽ ነገር ማከል የምፈልገው ለምሳሌ በውዝዋዜ ዓለም ውስጥ በየትኛውም ዓለም ላይ አንድ አሰልጣኝ ተወዛዋዦቹ ሊሰሩ የሚገባቸውን የጥበብ ድርሻ ነው እንጂ ሌላ ኃላፊነትን መሸፍ አይለበትም። ቀደም ሲል ልክ እንደተነገረው ከመድረክ ሲነሪ፣ ከመድረክ የጀርባ ገጽታ ጀምሮ፣ በአልባሳት በቁሳቁስ በወግቃ ላይ ስራውን የሚሰራው እሱ ነው ኢትዮጵያ ነው እንጂ እያንዳንዱ የጥበብ ሙያ ክፍል ክፍል ኖሮት የየራሱ የሙያ ባለቤት አለው። እሱም እንደ ሌሎቹ ይሄን ስሩልኝ ወይም ይሄንን ንድፍ አቅርቡልኝ ብሎ አይተውም፣ አልተለመደም። አንተ መስራት ከሚገባ የስራ ኃላፊነት ውጪ ሌሎች ባለሙያዎች የሚሰሩትንም ኃላፊነት ወስደህ ትሰራለህ ነው ያለችው። አለም ፀሐይ እስኪ ትርኢቶችን ስታዘጋጅ የምታልፍበት መንገድ ደግሞ በመጠኑ አጫውተን። አዎ፣ ይሄ እውነት ነው። ትንሽ መነሻ ሀሳብ ከያዝኩ በኋላ እንዴት ልስራው? ምን ማያያዣ ታሪክ ይኖረዋል? ባክግራውንዱ ከጀርባ ምን አይነት ስዕል ቢኖረው ጥሩ ነው? ንቅናቄዎቹ ምን ቢመስሉ ጥሩ ነው? እነኝህን እነኝህን ነገሮች ጭንቅላቴ ውስጥ በማስገባት በማስታወሻም በመያዝ ነገሩን ከነደፍኩና ከጀመርኩ በኋላ ወደ መድረክ ሰዎች ሄጄ ከመድረክ ሰዎች ጋር እነጋገራለሁ ሰዓሊዎች ጋር እነጋገራለሁ። የትርኢቱ ባክግራውንድ ሆኖ የሚወጣውን ስዕል ሰዓሊዎቹ እንዴት ሊሰሉልኝ እንደሚገባ ሀሳብ ከነሱ ጋር እነጋገራለሁ። ከዛም ደግሞ ያንን አብሬ መሯሯጥ፣ አብሬ ማድረግ፣ መስራት እንዲህ እንዲህ አይነት ነገሮችን ቁጭ ብዬ አልጠብቅም። እነሱ ጨርሰናል እስኪሉኝ እና እሮጣለሁ፣ እሄዳለሁ፣ አገኛቸዋለሁ፣ አነጋግራለሁ ይሄን እንዲህ አድርጉልኝ፣ ይሄን እዚህ አድርጉልኝ፣ ይሄን አውርዱልኝ፣ ይሄን አውጡልኝ እያል እጠይቃለሁ እና ያንን በማድረግ እኔም ድካም አይሰማኝም እና በጣም ደስተኛ ነኝ። በዛ ሰዎቹም ጥሩ ጥሩ አይዲያ ያላቸው ሰዎች ናቸው። በእውነቱ ሰዓሊዎቹም ያጋጠሙኝ አሁን ህዝብ ለህዝብ ላይ አይቶ እንደሆነ ባግራውንዱ አብሮኝ ክፍለ ሀገር ከክፍለ ሀገር የዞረ ታደሰ መስፍን ነው። ሰዓሊው መስፍን ፣ ሰዓሊው ታላቅ ሰዓሊ ነው፣ በጣም ታላቅ ሰዓሊ ነው እና ከእሱ ጋር እንዲሁም ሌላ ደግሞ ታደሰ ደምስ የሚባል ካሜራማን፣ አስፋው ነው መስፍን የሚባል ረዳ ካሜራማን፣ አቶ ላቀው የሚባሉ ፎቶግራፈር፣ እንደ ኩት ውጁሉ አይነት ሙዚቃ ቀራጭ እንዲህ እንዲህ ሆነን ሄደን ይዘን መጥተን ምን ይምሰል የሚለውን እየተወያየን ያደረግነው የበለጠ ግን ጥሩ አድርጎ ፈጥሮ ይሰራልን። በባክግራውንዱ በህዝብ ለህዝብ ላይ ታደሰ መስፍን ነው ማከብረው ሰው ነው፣ እና በጣም ጥሩ ሰው ነው። ሌሎቹም የቲያትር ቤቱ ሰዓሊዎች ሀሳቡን ሰጣቸዋለሁ። ሀሳቡን ይዘው እነሱ ሞሪያ በለጽጉታል። እና እንዴት እናድርገው እንዲህ እናድርገው ወይ ይላሉ። ያንን እንግዲህ አብሬያቸው መሮጥ አለብኝ እንጂ እኔ የኔን ስራ ብቻ ሰርቼ ቁጭ ብዬ አልጠብቅም። አንዳንዶች የሙያ አስተያየት ሲሰጡ በስሜት ተመስጠ የምትሰራበትን ሁኔታ ሲገልጹ፣ አትረካም፣ ጥንቅቅ ያለ ስራ እስኪሆን ድረስ ሁሉ ነገርህን ትሰጣለህ ይላሉ። ፐርፌክሽኒስት እንደሚባለው በአውሮፓውያኑ ባህል የተጠናቀቀ ልዩ ስራ ለመስራት ሁሉ ነገርህን ነው የምትሰጠው። ከሌሎችም እንደዚያው ጥራት ያለው ነገር ትጠብቃለህ ትባላለህ። ይህንኑ አስመልክቶ የተሰጠ አስተያየት ላሰማህና እይታችን እንቀጥላለን። ስለ ታደሰ እኔ ታደሰ ብየዋላቅም ታዴ ነው አብዛኛው ሰው ታዴዬ ነው የሚለው ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው ፍጹም ጥሩ ሰው ነው ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው እና የዛ ነው ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው በጣም አልቃሻ ነው በጣም ርኅሩኅ ነው በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሑት ሰው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲስፕሊን ነው። ማንም ይሁን ማንም፣ በስራ ህግጋት ውስጥ ለማንም ምህረት የለው። እንግዲህ ታማኝ ምስክርነቱን ግልጽ በሚታይ በግል ጠባይህ የሚያወዳድርህ እንደሌለ ገልጾ፣ ስራ ጋር ሲመጣ ግን ምህረት የለህም ነው የሚለው አይ፣ ይሄ እውነት ነው። ምን ጭንቅላት ውስጥ የምታስበው ያንን ስራ ሰርቼ ህዝብ ጋር ደርሶ ህዝብ የሚሰጠውን አስተያየት በአይምሮ እያሰብከው ነው የምትሄደው። ዛሬ እዚህ ደርሻለሁ፣ ነገ እንዲሆናል፣ ተነገ ወዲያ ሲያልቅ ህዝብ ያየዋል፣ ህዝቡ ይረካል ወይ እና ሰርቼም አልቆም ህዝብም አይቶ ቢሆን ልክ አለመሆኑ ይገባኛል፣ እንደው መቀየር ነበረበት፣ መሻሻል ነበረበት። አንዳንዴ የፕሮግራም መጣበብ ይመጣል። ቶሎ ይቅረብ ይባላል። ያውን የእኛን ሀገር ታውቀዋለህ። ሱሪ ባንገት እንደሚባለው ነው። በአስቸኳይ ይቅረብ ነው፣ በአስቸኳይ እንዲሁን ነው። የጥናት ጊዜና የልምምድ ጊዜውን ከምንም አይቆጥሩትም እና ያ ያ ያበሳጨኛል፣ ያ ያጎዳል። ግን ተሰርቶ ሲያልቅ እኔ አረካም በነገሩ። ግን ሰው ሲደሰት ሳይ ደግሞ ለራሴም ይደንቀኛል። እዚህ ጋር ችግር አለ ግን፣ ይህን ችግር አይተው እንዴት አደነቁት እንዴት አመሰገኑ ብዬ ራሴ የምገረም ነበረ። ታማኝ ብዙውን ነገር በቅርብ ስለሚያይ የተናገረው እውነቱን ነው። ታማኝ በቅርበት ከሚያውቁ ባለሙያዎች አዎ፣ በጣም ሌላ በቅርበት የሚያውቅህ ባለሙያ ላምጣ። በተለይ ቀደም ብለህ ጠቀስ ያደረግከው ብዙም የተባለለት ምናልባትም ብዙም ያወያ የሚያነጋግረን ህዝብ ለህዝብን በተመለከተ አብሮህ ረጅም መንገድ የተጓዘ የመጀመሪያውን ቀን ያስታውሳል የሀገር ፍቅር ባለሙያ ሆኖ ሳለ አንተ ጋር ብሔራዊ ቲያትር ሊገናኝ የመጣባትን ቀን ጨምሮ እንዴት እንደተዋወቀ በእለቱም በመድረኩ ላይ አስታውሷል። በቃለ መልሳችንም አንስቶታል። እያነሳ ያለሁት ኤልያስ አረጋ የተባለውን የሙዚቃ ባለሙያ ነው። ድምጽ እንስማህና ወጋችን እንቀጥላለን። እዚህ ሀገር በቆየሁባቸው ጊዜዎች አብዛኛውን ነገር እንደው በምኞት ነበር ያሳለፍኩት ማለት ይቻላል። ምክንያቱም ከዚህ ሀገር ጥሩ ጥሩ ነገሮችን ኢትዮጵያ እንደው ዛፉ ሳይቀር እንደው ሄዶ ኢትዮጵያ ቢሆን ምናምን የሚል ምኞት ነበረኝ። ከዛ ውስጥ አንዱ ምንድን ነው ለኪነ ጥበብ ባለሙያዎቻቸው ያላቸው አክብሮት። በተለይ ደግሞ ብዙ አስተዋጽኦ ላደረጉት ሰዎች በተለያየ ጊዜ የምስጋና እንትን ያዘጋጁላቸዋል፣ ፕሮግራሞች ያዘጋጁላቸዋል። ለምሳሌ እንደነ ሳሚ ዴቪስ ጁኒየር እንደነ አሪታ ፍራንክሊን ወደ መጨረሻ ጊዜያቸው ለበጣም ሁሉንም እያከበሯቸው ነው ሄዱ። በዝም ብሎ የታለፈ ሰው የለም። እኛ ሀገር ግን እንዲህ አይነት ነገር አልተለመደም። ይሄ አሁን ባለፈው አዘጋጆቹን እጅግ አድርግ ያመሰግናሉ። ለምሳሌ ዓለምፀሐይ ባለባይ ሌሎቹንም ይህን ሀሳብ በማምጣታቸው ራሱ ናፊ ትልቅ ስራ የሰሩ ሰዎች መታወሻ እንዲኖራቸው ማድረጉ ማሰቡ ራሱ በጣም ትልቅ ጅማሬ ነው። ብዙዎቹን አጠናቸዋል። ከባድ አስተዋጽኦ ያደረጉት ባለሙያዎች የሉም አሁን፣ በእርግጥ በዛ እናዝናለን፣ ግን የመጀመሩም ቢሆን በጣም ጥሩ። እንደ ሰማሀው ታደሰ ሙያ ሀጋርህ ኤልያስ አረጋ በእለቱ ለአንተ ክብር በተሰናዳው ያደረበትን ስሜት ነው የገለጸው። ከሚያውቀው ከሚኖርበት አገር ባህልም ጋራ የኢትዮጵያን እያነጻጸረ ቅሬታ ለረጅም ጊዜ የነበረውን ቅሬታ መልስ የሰጠ አድርጎ ነው የወሰደው። ኤልያስ ታዲያ ድም ጠቀስሻ አርጌዋለሁ ከመጀመሪያ ትውውቃቸው ከሀገር ፍቅር መጥቶ ብሔራዊ ቲያትር ሲያገኘህ የነበረውን ነገር ያስታውሳል። እስኪ አንተስ የምታስታውሰው ነገር ካለ አንዳንድ ነጥቦችን አስይዘን መጀመሪያ እንደ ባለሙያ አስጠርተኸው ሊያገኝህ በጋራ ለምትሰሩ ስራ አስጠርተኸው ሊያገኝህ ባደረገበት ወቅት የነበረውን ጊዜ ታስታውስ ይሆን? አዎ፣ ምንድን ነው የአገር ፍቅር ማህበር አንድ ዝግጅት ይዞ መጥቶ በቀዳማዊ ኃይለ ስላሴ ቲያትር ትርኢት ሲሰራ ይሄ ልጅ ማዕከላቸው ቁጭ ብሏል። አንደኛ ወጣት ነው። ሁለተኛ፣ ብዙም የቆየ አይደለም። አዲስ ነው ግን ባንዱን ይመራል። ከኋላ ሆኖ ግራና ቀኝ እንደዚህ ይመራል። በጣም እየተደነቅኩ ነበር ማየውና ፕሮግራሙ ሲያልቅ ስጠየቅ፣ አዲስ ልጅ ነው ጎበዝ ነው በቃ ምናምን ነው አሉኝ። እንደገና ቆየውና ድጋሚ ሌላ ቀን እንደዚሁ የሆነ ትርኢት ሲያቀርቡ አየሁት። ከእሱ ጋር መስራትም በጣም ፈለግኩኝ። ያው የሆነ ዝግጅት መጣ እና እሱን እሱ እንዳለው ልክ ተጠርቶ መጣ። ተገናኘን እና ሀሳብ ለሀሳብ ተለዋወጥ። ኤልያስ በጣም ጎበዝ ሰው ነው። በጣም በጣም እንትን የለውም ቅን ሰው ነው እና በእውነት ደግሞ ትልቅ ተሰጥኦ አለው። በጣም በጣም በጣም እንዲሁ ቀልጦ መቅረቱ ያሳዝነኛል። ትልቅ ተሰጥኦ አለው። በጣም እኔ አሁን ህዝብ ለህዝብ ላይ ስንሰራ በእውነት ሙላቱ የሌለበት ይህጅ የማናግረው እሱን ነው። እንዲህ አድርግልኝ፣ እዚህ ጭምርልኝ፣ እዚህ ቀንስልኝ እለው ነበርና በጣም ማከብረው ሰው ነው። እዚህም ከመጣው በኋላ አብረልን አብረን ልንሰራ ሞክረናል። ጀምራችሁ ነበር እንደ መጣ፣ ግን ያው ሁኔታዎች አልተሟሉም እና በዚህ አይነት አልተሳካም ነበር። እዚህ ሀገር ትርኢቶች ማሳየት የትን ያህል እንደሚከብድ ይታወቃልና የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። እርግጥ ብዙ ባለሙያዎች አላችሁ፣ ያለው እድል በኖረ ብለህ ትመኛለህ። እውነት ታደሰ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ ወደ ኋላ ላይ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ያለ ስንበት እንዲሆነን ወደ ሙያ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ያህል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን የህይወት ታሪክህን የሚተርክ ጽሁፍ ላይ እንደ ተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የሺህ ዘጠኝ መቶ ሀምሳ ሶስቱ የታኅሣሥ ግርግር የሚባለው የመንግስት ነዋይና የገርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶችን እንዲቋረጡ ማድረጉን በአጋጣሚ በዛን ግንብ በዚያን ጊዜ ቤተሰቦችህን ቤት ተከራይተው የሚኖር አንድ ወጣት አስር አለቃ የአስር አለቃ ተአምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞህ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ ያጫው ተንገፋ አድርገ። ኋላ በሰፊው የምንነጋገርባቸው የሙዚቃ ህይወት መንገድህን የምንቃኝባቸው ሀሳቦች ይኖሩናል። ሁሉ ለገቡን የጥበብ ሰው ለጊዜው አመሰግናለሁ። አድማጮች፣ ከታደሰ ጋር የጀመርነው ወግ አልተቋጨም፤ በሚቀጥለው ፕሮግራማችን እንመለስበታለን። Thank